ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ፊዮ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በዋሽንግተን ዲሲ አካባቢ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሠራተኞች በአሁኑ ሰዓት ቨርጂኒያ ውስጥ የጸሎት እና የመታሰቢያ ሥነ ሥርዓት እያካሄዱ ናቸው። ልምዱን ካካበተ በኋላ ነው ካፕቴን የሚሆኑ እና ብቃታቸውን እንደሚጠቀሙ እርግጠኛ ስለመሆን ከምን ይመጣ የሚለው ራሱ በጣም ያስደነገጠኝ። ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ፣ እርግጠኛ ነኝ። ቴክኒክ ሰዎቹ በምንም አይነት ሲትዌሽን ቢሆኑ ለአየር ብቁ ያልሆነ ኤርክራፍት እንደማይለቁ አውቃለሁኝ። ብዙ ጊዜ ታስባለህ፣ በተለይ ቴክኦፍ ላይ፣ ላንዲንግ ላይ አንዳንድ ጊዜ መጸለይም ሁኔታ ይኖራል። ታስበዋለህ፣ ሁሌም የምታስበው ነገር ነው። አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ ሰባ ሶስት አመት የበረራ ታሪክ የደረሰ የለም። አነጋግረናቸዋል። የቀድሞ አብራሪ ካፒቴን አንተ ሁነኝ ሞገስም በሳምንት ውስጥ ያካፈሉንን እናሰማችኋለን። አደግ ካላደግ ፌል ካደረገ ቴክኖሎጂ ያው ፌል ያደርጋል። እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን ግን እድገቱ ከነበርኩበት ስታዩ አስፈሪ ነበር በኬንያ አዲሱ አምባሳደር መለስ አለ ምንም ይዘናል ዝም ብዬ ከምናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሽመኔ ወደ አዲስ አበባ መጥተዋት እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው እንግዲህ ያጋጣሚ ሁኔታ የፈጣሪ ጉዳይ ነው እሁድ መጋቢት 8 2011 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ብሳዬ ነኝ። ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች ባለፈው እሁድ በተከሰተው የአይሮፕላን አደጋ ለሞቱ ዜጎች በተደረገው ስነ ስርዓት ተገኝተዋል። በመንገዶች ላይ ብሔራዊ ባንዲራ የለበሱ 17 ባዶ የሬሳ ሳጥኖችን አጅበው ታይተዋል። አንዳንድ የሙታኑ ቤተሰቦች በሀዘን ራሳቸውን ስተዋል ሲል አሶሽትድ ፕሬስ የዜና አገልግሎት ዘግቧል። በአይሮፕላኑ አደጋ ላይ ያለቁት ሰዎች አስክሬኖችን የመለየቱ ሂደት ረጅም ጊዜ ስለሚወስድ የኢትዮጵያ ባለሥልጣኖች ለሞቱት 157 ቤተሰቦች አፈር የያዘ ኬሻ ትላንት መስጠት ጀምረዋል። የሙታኑ ቤተሰቦችም አይሮፕላኑ ከተከሰከሰበት ቦታ የተወሰደ አንድ ኪሎግራም አፈር እንደተሰጣቸው አረጋግጠዋል። ከዜናው በኋላ ተጨማሪ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ ከምስራቅና ምዕራብ ጉጂ ዞን ተፈናቅለው በጌዶ ዞን ገደብ ከተማ የተጠለሉ ዜጎችን ጎበኙ። ጠቅላይ ሚኒስትሩ በእርዳታ አቅርቦት ላይ መስተጓጎል የተፈጠረው በጸጥታ ችግር ምክንያት መሆኑን ገልጸውላቸዋል። ተፈናቅለው በገደብ ወረዳ ገደብ ከተማ የተጠለሉ ዜጎች በመንግስት ላይ ያላቸውን ቅሬታ ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነገ ሰፋ ያለ ዘገባ ይልክልናል። የኒው ዚላንድ ባለስልጣኖች ባለፈው አርብ በሁለት መስጊዶች ላይ ከተገደሉት አምሳ ሰዎች መካከል የአንዳንዶቹን አስክሬኖች ዛሬ ለቤተሰቦቻቸው ማስረከብ ጀምረዋል። በሙስሊሞች ባህል መሰረት እንዲቀበሩ ሲባል ነው ለቤተሰቦቻቸው የተሰጡት። ሁሉም አስክሬኖች እስከ መጪው ረቡዕ ባለው ጊዜ ውስጥ እንደሚሰጡ የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርዳንድ ገልጸዋል። የተገደሉትን ሰዎች በመለየት ተግባር እንዲረዱ ስድስት ጠቢባን ከአውስትሬሊያ መላካቸውንም ጠቁመዋል። የአስክሬኖች አያያዝ ኃላፊ ዴቦራ ማርሻል ለቤተሰብ የተሳሳተ አስከሬን ከማስረከብ የከፋ ነገር ስለሌለ በእርግጠኛነት ለመለየት በጥንቃቄና በተቻለ ፍጥነት እየሰራን ነው ብለዋል። በሙስሊም ባህል መሰረት ሙታን ቶሎ መቀበር ስላለባቸው በወንጀል ምርመራ ወቅት የአስከሬን ምርመራ ጊዜ እንደሚወስድ ለማስረዳት ሲሉ ከሙስሊም ማህበረሰቦች መሪዎች ጋር መገናኘታቸውን ምክትል የፖሊስ ኮሚሽነር ዋሊ ሀህማ ዛሬ ተናግረዋል። በሌላ በኩል ደግሞ በሁለት መስጊዶች አማንያን ላይ በተፈጸመው የአሸባሪ ጥቃት ካለቁት ሰዎች መካከል ዘጠኝ ዜጎቿ እንደሚገኙባቸው ፓኪስታን አረጋግጣለች። ከሞቱት ፓኪስታናውያን መካከል አንዱ አጥቂውን ለማስቆም ሞክሮ ስለነበር ብሔራዊ ሽልማት እንደሚሰጠው የፓኪስታን መንግስት አስታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ መጋቢት 8 2011 ዓ ም ምሽት ፕሮግራም ነው። በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ሕዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ አስባለሁ። በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን፣ ተፋቅረን በቃ እንድንኖር ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልክ ያለው ይመስለኛል በዚህ ውስጥ ልጃቸውን በቢሾፍቱ ቦይንግ 737 ማክስ 8 አደጋ ያጡት ወይዘሮ ሚልካይ ማም መልእክት ነው። በዚህ ዝግጅት ውስጥ አድምጧቸው። አሁን ወደ መጀመሪያው ቅንብር እንዝለቅ። የኢትዮጵያ አየር መንገድ የቀድሞ ሠራተኞች አሁን ሐዘን ላይ ናቸው። በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች የጸሎትና የመታሰቢያ ስነ ስርዓት አዘጋጅተው በአሁኑ ሰዓት እየተከናወነ ይገኛል። በቨርጂኒያው ኮሎምቢያ ፓይክና ሳውዝ ሃይላንድ መንገዶች ላይ በሚገኘው የኢትዮጵያ ማህበረሰብ ድርጅት ውስጥ ዝግጅቱ እየተካሄደ ያለው በዋሽንግተን ሰዓት ከሰዓት በኋላ ከሁለት ሰዓት እስከ አራት ሰዓት ሲሆን አዲስ አበባ ላይ ደግሞ ከምሽቱ አምስት ሰዓት እስኪሆን ይቀጥላል። አስተባባሪዎቹን ሰለሞን አባተ ያነጋግሯቸዋል። በበጌራ ወርቅ እኔም የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ። እኔ አቶ ገነና የኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ። አቶ ስመኝ እባላለሁ። በ ኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየው ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። አቶ ስመኝ እርስዎ የቴክኒክ ክፍሉ ሰራተኛ ኖት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ? እንግዲህ እንደ ቴክኒክ ባለሙያነቴ አንድ አውሮፕላን ከየትም ቦታ እንደመጣ የመጀመሪያ የሚደረገው ነገር ቅድመ ፍተሻ ነው የሚደረግለት። ምን አይነት ችግሮች እንደነበሩት ሂስትሪ በፍላይት ላይ የነበሩትንም መሬት ላይ ከደረሰ በኋላም አዲስ የመጣም ካለ ስፔሻሊ እንደዚህ አይነት አውሮፕላኖች ደግሞ ሲሆኑ ቴክኖሎጂውን የዋጃቸው አውሮፕላኖች ናቸው፣ ከፍተኛ ቴክኖሎጂ አላቸው። ስለሆኑ ሁሉ ነገሮች ዲስፕሌይ ያደርግልሃል እና እነሱን ምርመራዎች ይፈተሻሉ። ወካራውንድ የሚባል አለ። እያንዳንዱን የኤርክራፍቱን ዙሪያ ገባውን ስመለከት እና ምንም ችግር የለበትም ብለ ስፈርም ነው ኤርክራፍቱ ሪሊዝ ይፈረምለታል። ለመብረር ብቁ ነው ተብሎ ማለት ነው። ለመብረር ብቁ ነው ተብሎ ሪሊዝ ይባላል። ቴክኒካል ሪሊዝ ይባላል። ፊርማ ይፈር ከፓይለቶቹ ጋር ተነጋግረን ፊርማዎች እንፈራርማለን። ብቁ ነው የሚለው እንደሱ ከሆነ በኋላ ነው ወደ በረራ የሚወጣው። ያንን ነገር ለማድረግ ግን በእያንዳንዱ ዶክመንትን ባቀናጀ መልኩ ፍተሻው ይከናወንለታል። እና የመጀመሪያ ጥያቄ የሚመጣብኝ ነገር ስፔሻሊ አሁን ስታስበው ብዙዎች ሰዎች ላይገምተው ይችላል። የአዲስ አበባ የከፍታ መጠን ሰባት ሺ ጫማ ነው። ኤርክራፍቱ የደረሰበት ወደ ስምንት ሺ ጫማ አካባቢ ነው። ብዙም አልበረረም፣ ብዙም ከፍታ ላይ አልወጣም። እና ከፍተኛ ብቃትንም የሚጠይቅ ነው። ፓይለቱ አራት መቶ ሜትር ላይ ነው ነው የነበረው የተባለው ሲወድቅ ማዘንበ ለማድረግ በሜትር ለመናገር ብዬ ነው እንጂ ልክ። እሺ፣ አዎ አዎ። እና እዛ ላይ ማለት ከፍተኛ ብቃታቸውን የሚጠቀሙበት ነው የፓይለቶቹ ወይም ካፒቴኖቹ። ምክንያቱም ከመሬት የመልቀቂያውና ወደ ኖርማል ክሩዝ አልቲቱድ የሚባለው ወይም ሌቭል የሚበርበት ቦታ ላይ ለመግቢያ የሚደረገው ከፍተኛ ጥንቃቄና በየሽርፋፊ ሰከንዶች ውስጥ ትልቅ ውሳኔን የሚጠይቅበት ሌቭል ነው። በስልጠናውም ላይ ይህን ነገሮች በደንብ እንደሚያከናውኑ እርግጠኛ ነኝ። ምክንያቱም ሲሙሌተር አለን። በሲሙሌተሮቹ ላይ ከፍተኛ ብቃታቸውን ከጨረሱ በኋላ ነው። ምክንያቱም ዝም ብሎ ካፒቴን ሌቭል ላይ አይደረስም በየፍላይቶ ላይ ኮፓይለት ደረጃ ላይ ታልፎ ነው ወደ ታች እንደገና ተመጥቶ ልምዱን ካካበተ በኋላ ነው ካፕቴን የሚሆነው። እና ብቃታቸውን እንደሚጠቀሙ እርግጠኛ ስለመሆን ከምን ይመጣ የሚለው ራሱ በጣም የሚያስደነገጠኝ፣ ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ። እርግጠኛ ነኝ ቴክኒክ ሰዎቹ በምንም አይነት ሲቹዌሽን ቢሆኑ ኤርወርዝ እንለዋለን እኛ ለአየር ብቁ ያልሆነን ኤርክራፍት እንደማይለቁ አውቃለሁኝ ግራውንድ ይደረጋል። ይህም ከቴክኒክ ጋር በተያያዘ አዲስ ኢንኮርፖሬት የተደረገ ነገር ካልሆነ ከኤርክራፍት ብቃት አንጻር ይፈጠራል ብዬ አላምንም ነበር። ምክንያቱም አሁን ስታስበው ሰቨን ትሪ ሰቨን ማክስ የተባለው አውሮፕላን አዲስ ቴክኖሎጂ ነው። እኔ ከዳታው ምርመራ ውጪ ቅድመ ትንበያ መስጠት ባይሆንብኝም አዲስ ቴክኖሎጂ ሲመጣ ማኑፋክቸረሩ የቻለውን ያህል ኢንፑቶች ሰጥቶ ቴስት ያደርገዋል ኤርክራፍቱን። ያ ማለት ግን መቶ ፐርሰንት ከእንከን ነፃ ነው ማለት ግን አይደለም። የትኛውም ቴክኖሎጂ ሲመጣ አምራቹ ማንኛውንም ነገር ፈትሾ ያቀርባል። ግን ለከስተመሩ ደግሞ ኢንፑት እንዲሰጠው ደግሞ ሪኩዌስትም ያደርጋል። የሚቀጥማችሁ ነገር ንገሩ ይላል። ያ ማለት ምንድን ነው? መቶ ፐርሰንት ፐርፌክት አይደለም ማለት ነው። አዲስ ቴክኖሎጂ ሲመጣ እንኳን አዲስ ቴክኖሎጂ ይቅርና አስር አመትና አስራ ሁለት አመት የበረረም አውሮፕላን ወይም ቴክኖሎጂ ላይ የቆየ ነገር ቢኖር ኢንፑቶች ወስዶ ኮሬክሽኖች ይስተካከላሉ። ለዛ ነው ምንድን ነው የሚሉት፣ ኤርወር ዚነስ ዳይሬክቲቭ ይባላል። ኤዲዎች ይባላሉ። የበረራን የሚከለክሉ ዶክመንቶች ናቸው። ካልተሰራ ስራው እንዳይበር የሚከለክሉ እነዚህ ከአስር አመት በኋላም ሊወጡ ይችላሉ። ምክንያቱም ከአስር ዓመት በኋላ ችግሮቹ ተገኝተው ማለት ነው። ከሴናሪዎች በኋላ ነው። ኢምፕሩቭመንቶች የሚከናወ ማሻሻያዎች የሚ ማሻሻያዎች የሚመጡት አንዳንድ ወይም ደግሞ ገጠመኞች ከገጠሙ በኋላ ነው የሚስተካከለው። ስለዚህ ያ የማስተካከል ነገር ቀድሞ እንዳሉት ለበረራ ብቁ ነው ተብሎ ጀቱ ተለቆም ቢሆን እንዲህ አይነት ዋጋ እስኪያስከፍል ድረስ ሊደርሱ የሚችሉ ክፍተቶች ሊኖሩ ይችላሉ ማለት ነው ከቴክኖሎጂው አንጻር አሁን ሊኖሩ ይችላሉ እና ይህን እንግዲህ አሁን ከሚመጣው የብላክ ቦክስ የተባለው ወይም ዲኤፍዲአር ወይም ቮይስ ሪከርደሮች ወጥተ ወስደዋል መረጃ ባል ነው የሚታወቁት። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዴይፍ ዲያር የተባለው የእያንዳንዱን እንቅስቃሴዎች ምን ተከናውኖ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርቱን የሚያወጣ ነው። እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ እንዳልኩት መሬት ላይ ካለ ከቴክኖሎጂ ባሻገር ከእኛ ሰዎች ጋር እንተን ሊኖራል ብዬ እንደማመን በጣም እቸገራለሁ። የሚያልፍን ጥንቃቄ ስለማቸው። ወይዘሮ ክበበስቲ ወደ እርስዎ መለስ ስልበል፣ መቼም የበረራ አስተናጋጆች ስራ እጅግ በጣም ከባድ፣ እጅግ በጣም አድካሚ እንደሆነ ለማንም የተሰወረ አይደለም። በረራ ላይ ያላችሁ ከምትሰጡት አገልግሎት በተጨማሪ የምልልሱ ሁኔታ የምታርፉበት የምትሄዱበት ጉዞ መንገዱ ራሱ አድካሚ እንደሆነ ይታወቃል። ዝም ብሎ መንገደኛ ራሱ ደክሞ የሚሄድበት ጉዞ ነው የበረራ ጉዞ። ከዛ በተረፈ በተለይ የኢትዮጵያ አየር መንገድ በበረራ ላይ ባለው መስተንግዶ ከብዙ አየር መንገዶች በበለጠ ሁኔታ የሚመሰገን የቤተሰብ አይነት ስሜት እንዲሰማው መንገደኛ የሚያደርግ መስተንግዶ እንዳለ ነው የሚታወቀው። ይህም ሆኖ እስከዚህ እስኪደርስ ድረስ ይወ የሞታችሁን ጭምር ለአደጋ አቅርባችሁ ነው የምትሰሩት። እና በረራ ላይ እያላችሁ ተሰምቷችሁ ያውቃል? እንዲህ አይነት ሁኔታ ሊፈጠር ይችላል ብላችሁ የምትሰጉበት ጊዜ አለ? አዎ ይኖራል። ብዙ ጊዜ ታስባለህ። በተለይ ቴክ ኦፍ ላይ ላንዲንግ ላይ አንዳንድ ጊዜ መጸለይም ሁኔታ ይኖራል። ታስበዋለህ፣ እና ሁሌም የምታስበው ነገር ነው። ለመሆኑ እርስዎ በኢትዮጵያ አየር መንገድ ባልደረባነት በቆዩበት ጊዜ እንደዚህ አይነት የደረሱ አጋጣሚዎች የሚያስታውሱት አለ? በቅርብ የነበረ በቅርብ የማስታውሰው በአደጋ ቤይሩት ላይ በተከሰከሰ ጊዜ እኔ እዛው ሰራ ነበረ። በሰአቱ አየር መንገድ ውስጥ ኢትዮጵያ አየር መንገድ በምሰራ ሰአት ነው ቤይሩት ላይ አክሲደንት ነበረ። እሱ የተፈጠረው እኔ እየሰራው እየሰራሁ ነው። እሱን በቅርብ አስታውሳለሁ። በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ? ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ። እንዴት ነበሩ እነዚህ ሰዎች? በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሁት የስራ ሰዎች ነበሩ። እንግዲህ እጅግ በጣም ያሳዝናል። ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ? እኔ እንግዲህ ማውቀው በፍጹም እንዲህ አይነት ብሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸው። እና ብዙ ጊዜ ዋናውም አንደኛው በዓለም ዙሪያ የኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርዱ ነው። ያ ደግሞ እንግዲህ የደህንነት ታሪኩ ማለት ነው። የደህንነት የደህንነት ታሪኩ አንዱ የሚታወቅበት እሱ ነው። እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለሁ። የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ፣ በብዙ ስልጠናዎች አልፎ የሚመጣ ነው እና በካፕቴን ያሬድ ብቃት ተማመናለሁ። የኢትዮጵያ አየር መንገድ ምን ያህል ሀያል አቅም እንዳለው፣ ምን ያህል ክብርና መታመንን እንዳፈራ ነው ይሄ በአሁኑ ጊዜ በዓለም አቀፍ ደረጃ እያየን ያለነው ሁኔታ የሚናገረው። ምርመራው ገና እየተጀመረ ነው ያለው ምን እንደሚገኝ አይታወቅም። በዚህ ሁኔታ ውስጥ ግን የኢትዮጵያ አየር መንገድ ንብረት የሆነ ጄት ተከሰከሰ ተብሎ ሀገሮች ያንን ሞዴል አቆሙ። ዩናይትድ ስቴትስን ጨምሮ በፕሬዚደንት ደረጃ የተሰጠ የማገጃ ትዕዛዝ ወጣ። ቦይንግ ከአሁን በኋላ ማሻሻዮች እስኪደረጉ ድረስ አላቀርብም አለ። ይህንን ያህል አቅም የገነባ ይመስለኛል የኢትዮጵያ አየር መንገድ ይህንን ያህል መታመንን ገንብቶ ዓለምን ያነቃነቀ አይመስላችሁም? አቶ ገነነ እስቲ እርስዎ ምን ያስባሉ? በዚህ እስካሁን ባለን የበረራ ታሪክ ትልቅ ስምና ትልቅ ዝና አለን አየር መንገዱ በዚህ ላይ በጣም ጠንካራ ሰራተኛ ነው ያለው። ፓይለቶቹም ቢሆኑ ዝም ብሎ በቀላሉ በውሽልሽል አልፎ ሹመትና እድገቱን አያገኝም። ረጅም ጊዜ እኔ ባለፍኩበት በኖርኩበት አየር መንገድ ወደ ሰላሳ ሶስት አመት አገልግዬ ያለው በዚህ ሂድሜ አንድ ካፕቴን ዝም ብሎ የሚወጣ አይደለም። ስንት መከራ አይቶ፣ ስንት ፍዳ አይቶ ነው እዛ ቦታ ላይ የሚደርሰው። ያም መሰለኝ ጠንካራ ስራ መሰለኝ ለዚህ ያደረሰን። አሁን ለት ሴኔን አይተሃል። አለም ሪቻርድ ኩዌስት ምንድን ያለው አንድን አውሮፕላን ጠይቀህ ፌል ካደረገብህ የመጀመሪያ ምርጫ የኢትዮጵያ አየር መንገድ መሆን አለበት ነው ያለው። ያ ምንም ያሳያል መሰለህ፣ እስከ ዛሬ ጊዜ የረጅም ጉዟችንና ድካማችን ውጤት መሆኑን ያመለክታል። በዚህ በሰባ ሶስት አመት የበረራ ታሪኩ አንድም በኢትዮጵያ አየር መንገድ ፌሌዚ የደረሰ አደጋ የለም። አንድ አደጋ ትዝ ይለኛል። ባህር ዳር ላይ በበርድ ስራይክ የደረሰ አደጋ አለ። አሞራዎች ኢንጂን ውስጥ ታጭቀው የወደቀ ጊዜ ማለት ነው። ትክክል። ከዛ ቀርጥሎ የቤይሩቱ ነው። የቤይሩቱንም አደጋ ሆድ ፍጃው ነው አየር መንገዱ አምኖ የሚቀበለውም አይደለም። ከዛ ውጪ አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ ሰባ ሶስት አመት የበረራ ታሪክ የደረሰ የለም ው የኮሞሮስ አጋጣሚም እንደዚሁ ከሽብር ሁኔታ ጋር የተያያዘ ሆኖ ግን ህይወት ሁሉ መትረፍ የቻለበት አጋጣሚ እንደነበረ እናስታውሳለን። የካፕቴን ልውል ታሪክ የምታየው ነው። እሱም ትልቅ ታሪክ ያንንም ያህል እንኳን ገብቶ አትርፎ ተሸላሚ የሆነ ሰው ነው። ስለዚህ ያንን ያህል ትልቅ ግዙፍ ታሪክ ስላለ ያ ታሪካችንም ነው። ሁላችንንም የሚጸጥተን እና የምንተማመንበት አየር መንገድ በቀላሉ ራሱን ለአደጋ የሚሰጥም አደለ እስከ ዛሬም ሰጥቶ አያውቅም። ያ ነው ትልቅ አሁን ደግሞ የበለጠ ሀዘናችን ያሁን በዚች በአጭር ደቂቃ ወጥቶ በዚህ ፍጥነት ይህንን ያህል አደጋ ሲደርስ በጣም በጣም የእያንዳንዱን ሰራተኛም ሆነ የእያንዳንዱን ሞራላችንን የነካብን ደረሰው አደጋ። አቶ ስመኝ ስቲርሶስ ከቴክኒክ አኳያ ከቴክኒክ ክፍሉ ባልደረባነቱ አኳያ እንዴት ነው የእኔን ጥያቄ የሚመለከቱት? እንግዲህ ሁሉም ከቴክኒካል እውቀት አስቀድሞ የሚመጣው ነገር ዲሲፕሊን ነው። ዲሲፕሊኑን የምትጀምረው ከትምህርት ቤት ነው። እኔ በተማርኩበት ዘመን ዲሲፕሊኑ በጣም ጠንካራ የሆነ እንደውም ብዙዎቹ የወታደር ቤት ነው እስከሚባል ድረስ ነው የነበረው። እና ለስራዎች ሁሉ መጀመሪያ ከእውቀት በፊት የሚመጣው ዲሲፕሊን ነው። የፓይለቶቹም ትሬኒንግ ሴንተር በዲሲፕሊን እዚህ ግባ ብለህ የምታማው ነገር አይደለም። ዲሲፕሊኑ ብዙ ነገር አስተምሮ ያልፋል። ብዙ ጊዜ እንደውም ከሚገርሚ ነገሮች በኢትዮጵያ አየር መንገድ ትሬኒንግ ወስደው ስራውን የጀመሩ ሰዎች በሰርተፊኬታቸው ጀርባ የተጻፈውን ቃል ኪዳን በአግባቡ የሚፈጽሙ ሰዎች ቢኖሩ የእነሱ ናቸው ማለት እችላለሁ። ብዙውን ጊዜ በሕክምናም በተለያዩ ዲግሪዎችም ስትወስድ ከጀርባው ላይ የሚጻፉ ቃል ኪዳኖች አሉ። በተግባር ግን የምትተረጉምበት ቦታ ቢኖር እዛ መስሪያ ቤት ውስጥ ሰዎች ከሚያገኙት ጥቅም ባሻገር እሱን እርግፍ አድርገው ትተው በህሊናቸው ለስራቸው እና ለመስሪያ ቤታቸው ወይም ለሀገራቸው በታማኝነት የሚሰሩበት ድርጅት ነው። ለብዙ ሰው የሚገርም ነው። ገብተህ ብታየው እዛ ግቢ ሰርቶ የሚያውቅ ሰው ተጣልቶ አጉረምርሞ የመጨረሻው ስራ ወደ ስራው ሲመለስ ግን ነገሮችን ሁሉ እንደ ቆዳ ገፎ ጥሎ ወደ ነበረበት ቦታ የሚመለስ ነው። ችግሮች እንኳን ቢኖሩበትም ስራውን በሚያስተጓጉል መልኩ አይፈጽመውም። ሲቆረቆር ተክቶ ሲሰራ ነው ምት። ከዛ በተጨማሪ በቴክኒክ ክፍሉም ሀንድስ ኦን ፕራክቲስ የሚባል ነገር አለ። ብዙ የቴክኒክ ስኩሎች ይኖራሉ በአለም ደረጃ። በኢትዮጵያ አየር መንገድ ግን ስትመጣ በቴክኒክ ክፍሉ እቃውን ነክተህ ነው የምትማረው። ይዘህ ነው የምትማረው። በቲዮሪ መቶ ሰዓት ሊፈጅብህ ይችላል። ትምህርት በተግባር ሲሆን ግን በአንድ ሰዓትም ልትጨርስ ትችላለህ። በአንድ ሰዓት የሚጨርሰውን የተግባር ትምህርት በቲዮሪ ከሆነ ግን መቶም ሰዓት ሊፈጅብህ ይችላል። ቪዥዋላይዝ እስክታደርገው ድረስ እሱም ሆኖ ፐርፌክት አያመጣህም። እዚህ ግን ሁሉም ነገር አጠገብህ ስላለ በብቃትና በዲሲፕሊን ነው የምትማረው። የፓይለት ትሬኒንግ ስኩሉም እንደዚሁ በብቃት በከፍተኛ ዲሲፕሊን ስለሚማሩ እያንዳንዷን ነገር በጥንቃቄ ነው የሚሰጡት። ወካ ራውንዳቸው፣ ወካ ራውንድ የምንለው ወደ በረራ ክፍል ከመግባታቸው በፊት ዞር ያገባውን ከቴክኒሽያኑ በተጨማሪ ቴክኒሽያኑ ወይም የጥገና ባለሙያው መጀመሪያ የአውሮፕላኑ ከማስረከቡ በፊት ዙር ያገባውን አይቶ ንጹህ ነው የአውሮፕላን ለአየር ላይ ብቁ ነው ይላል። ለመብረር ብቁ ነው አስተማማኝ ታማኝ ነው ብሎ ይፈርማል። ከሱ በተጨማሪ ግን ክሮም ራሱ ካፕቴኑ መጥቶ ዙሪያ ገባውን ማየት አለበት። ይሄ ገብ ላይ የምንለው ነው እኛ ሁለት አይ ሁለት የተለያዩ አይኖች ማለት ነው። አንዱ የሳተውን ሌላኛው እንዲያገኘው ነው። የየራሳቸውን በራሳቸው መስፈርት ይመዝናሉ፣ ዙሪያ ገባቸውን ያያሉ። ካዩ በኋላ ነው እንደገና የምንፈራረመው ማለት ነው። ያ ምን ያህል ጥንቃቄ እንደሚወሰድ ነው። በእርግጥ የኤርላይን ኢንዱስትሪ ዲሲፕሊን ነው ይሄ። ከዛ በተጨማሪ ግን ለሙያቸው ታማኝ የሆኑ ሰራተኞች ያሉበት ነው። በማንኛውም ችግር ውስጥ ቢሆኑ እንኳን ለስራቸው እንቅፋት የሚሆን ስሜት ውስጥ ሆነው የማይሰሩ ሰራተኞች እና በቴክኒክም ከመነሳቱ በፊት በቂ ምርመራ ተደርጎለት ነው የሚነሳው። ካፕቴኖቹም በብቃታቸው ምታማቸው ነገር አይደለም። ወይዘሮ ክበበ መሶስ ምንድን ነው የሚያስቡት? አየር መንገዱ ከሰባ ሶስት አመት በላይ አገልግሏል እና በዚህ አገልግሎት ዘመኑ እጅግ በጣም ጠንካራ የሆነ ማኔጅመንት ሲወርድ ሲዋረድ የመጣ የጠነከረ ማኔጅመንት ያለው እና ከዛ በተጨማሪ ግን የድርጅቱ የጀርባ አጥንት የሆኑ እጅግ በጣም ጠንካ ሰራተኞች ከራሳቸው የግል ጥቅም የድርጅቱን የሚያስቀድሙ ሰራተኞች ያሉት በጣም ጠንካራዎች። በተጨማሪ ምንድን ነው የአየር መንገድ አንዱ የስልጠና መንገድ ሰራተኞቹ አገር ውስጥ ብቻ ሳይሆን በዓለም ደረጃ ኮምፒተንት የሆኑ ሰራተኞች ነው ትሬን አድርጎ የሚያፈራው። ብቃት ያላቸው ብቃት ያላቸው የሆኑ ሰራተኞች ነው ትሬን አድርጎ እያወጣ ያለው እና ኢትዮጵያውያንን ብቻ ሳይሆን ለሌሎችም ሀገሮች በተለይ ደግሞ ለአፍሪካ ሀገሮች የስልጠና አገልግሎት እየሰጠም አየር መንገድ ነው። አዎ በትክክል ይሰጣል እና ስለ አየር መንገዱ ጥቃትና ደረጃ ምንም የምትለው ነገር አይደለም ያለ በደንብ የሚታወቅ በአለም ደረጃ በደንብ ሬቲንጉም ጥሩ ሬቲንግ ያለው አየር መንገድ ነው። ወይዘሮ ክበበ ጌራ ወርቅ፣ አቶ ገነና አበበ፣ እንደዚሁም አቶ ስመኝ ይፍሩ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። መታሰቢያ ዝግጅታችሁ፣ ጸሎታችሁ የተሳካ እንዲሆን እመኛለሁኝ። ሐዘኔን በድጋሚ ገልጻለሁኝ። በሌሎች አጋጣሚዎች ግን ስለ ስራችሁ፣ ስለ አቪዬሽን፣ ስለ በረራ ከሦስታችሁም ጋር እንደገና መለሳለሁኝ። ሰፋ አድርገን እንነጋገራለን። ሌሎችም የቴክኒክ ጉዳዮችን የስራ የአገልግሎት ጉዳዮችን ለዛሬ ግን እግዚአብሔር ይስጥልኝ። እግዚአብሔር ያጽናችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። መጨረሻ ማለት የምፈልገው በዚህ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነፍሳቸውን ላጡ የስራ ባልደረቦቻችንና መንገደኞቻችን እግዚአብሔር ነፍሳችሁን ባጸደገነቱ ያውለው ለማለት ይፈልጌ ነው። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ደህና አመሰግናለን። አድማጮች ዜናውን ስንጀምር እንደገለጽ ነው ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች ባለፈው እሁድ በተከሰከሰው አይሮፕላን አደጋ ለሞቱት ዜጎች በተደረገው ስነ ስርዓት ተገኝተዋል። በመንገዶች ላይ ብሔራዊ ባንዲራ የለበሱ 17 ባዶ የሬሳ ሳጥኖችን አጅበው ታይተዋል። አንዳንድ የሙታኑ ቤተሰቦች በሀዘን ራሳቸውን ስተዋል ሲል አሶሺኤትድ ፕሬስ የዜና አገልግሎት ዘግቧል። ሰለሞን አባተ ዝርዝር ዘገባ ያቀርብልናል። መንፈስ የሚንጥ ልብ የሚሰብር የሐዘን ሥርዓት ኢትዮጵያ ልክ የዛሬ ሳምንት ከጠዋቱ ሁለት ሰዓት ከ38 ደቂቃ ላይ ከአዲስ አበባ ቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 በተነሳው ቦይንግ 737 ማክስ 8 ጄት ውስጥ ለነበሩ ዜጎቿ ተምሳሌት እንዲሆኑ በውስጣቸው አስከሬን ያላረፈ 17 ሳጥኖችን ባንዲራዋን አልብሳ ሸኝታለች ለቆመም እርም ማውጫ ላለፉትም ክብር እንዲሆን አይሮፕላኑ ከወደቀበት ቦታ በተቆነጠረ አፈር የተሞሉ 157 ጥቅሎችን በ36 ሀገሮች ውስጥ ላሉ ለሚወዷቸው ለዘመድ አዝማድም ቀርበዋል። ብዙ ቤተሰቦችና ጓደኞችም ዛሬም በአደጋው ስፍራ ላይ ተገኝተው አልቅሰዋል፣ አስበዋቸዋል። በአደጋው ያለፉትን አስከሬኖች መርምሮ ማን እንደ ነበሩ ለመለየት የተጀመረው ሥራ ብዙ ጊዜ ይፈጃል ተብሏል ዛሬ በቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ የወጡ የኢትዮጵያ የበረራና ከበረራ ጋር የተያያዙ ዘርፎች ላይ የተሰማሩ ሁሉ ስለ ስምንቱ ባልደረቦቻቸው ክብር አበባዎችን ይዘው ሐዘናቸውን ገልጸዋል። የሐዘንና የጸሎት ሥነ ሥርዓቶች በዓለም ዙሪያ ባሉ ኢትዮጵያውያን ዘንድም በተለያዩ ክንዋኔዎች እየተካሄዱ ናቸው። ቤተ ክርስቲያን እያዘነች እየጸለየች ነው። በየመስጂዱ ሶላተል ጋይብ ተከናውኗል። የዋሽንግተን ዲሲ እና አካባቢዋ ሊቀ ጳጳስ ብፁዕ አቡነ ፋኑኤልን ከጥቂት ደቂቃዎች በፊት አገኘቻቸው ነበር። በመጀመሪያ በመላው ኢትዮጵያና ከኢትዮጵያ ውጭ ያላችሁ ወገኖቼ ኢትዮጵያውያን በሙሉ እንደምን አላችሁ? ሰላም እግዚአብሔር በያላችሁበት ይብዛላችሁ። እንግዲህ አቶ ሰሎሞን አሁን ይሄ የተፈጠረው ከባድ ሐዘን ያው የዛሬ ሳምንት መጋቢት አንድ ቀን በቅዳሴ ላይ እያለን ነው መልእክቱ የደረሰን እጅግ በጣም በጣም የሚዘገንን እና መላ ኢትዮጵያውያንን ብቻም ሳይሆን የዓለምን ሕዝብ ሁሉ ያሳዘነ ከባድ ሀዘን ነው። እኛ ያ ወዲያው እንደሰማን ከቅዳሴ እንደወጣን የጸሎተ ፍትሀት አድርገናል። በጸሎት አስበናል። እንዲሁም ደግሞ በሌሎችም አብያተ ክርስቲያናት እንዲደረግ ወዲያው በስልክ መልእክት በመለዋወጥ ጸሎት እንዲደረግ አድርገናል። አሁን ደግሞ ዛሬ በሁሉም አብያተ ክርስቲያናት እኛ ኦርቶዶክሳውያን ያለነው በአብይ ጾም ላይ በመሆኑ በዚሁ በጾሙ ሙጣኑን እንድናስባቸው እግዚአብሔር ነፍሶቻቸውን እንዲምር ለቤተሰቡ ለመላ ኢትዮጵያውያን መጽናናትን እንዲሰጥ ጸሎተ ምሕላ ተካሂዷል። የሞቱትን ወገኖቻችን በማሰብ ብቻም ሳይሆን በጠቅላላ በአሁኑ ሰዓት ባለው በሀገራችን ላይ ባለው ሁኔታ ሁሉ በርስ በርስ ያለው መለያየት፣ መፈናቀል በሀገር ውስጥ ያለውን ስደት በማስመልከት እግዚአብሔር ፊቱን እንዲመልስልን ምሕረት እንዲያደርግልን ምሕላ አድርገናል። ያው በዚህኛው ሀዘን ግን በእጅጉ አዝነናል። የደረሰብን መከራ ከባድ ነው። ሁሉም ነገር ያለ እግዚአብሔር ፈቃድ አይከናወንም እና እግዚአብሔር ደግሞ ቀሪውን ቤተሰቦቻቸውን እንዲያጽናና እንዲባርክ፣ ከእንዲህ ያለ መከራ እና ፈተና ሀገራችን ሕዝባችንን እንዲጠብቅልን ጸሎት ተካሂዷል። ዛሬም ተካሂዷል። በቀጣይም ይሄ ጸሎት ይቀጥላል። ዛሬም ከሰዓት በኋላ በዚሁ በኢትዮጵያ ኮሚኒቲ የኢትዮጵያ አየር መንገድ ማህበር ባዘጋጀውም ጸሎት ላይ ተገኝተን ህዝባችንን እናጽናናለን ብለን እየጠበቀን ነው። በሁሉም ቦታ ያሉ ኢትዮጵያውያን ሙስሊሞችም ሰሞኑን እንዲሁ ጸሎት ላይ ናቸው። ወደ አዲስ አበባም ደውዬ የተቋመ መስጂድ ኢማም የሆኑትን ኡስታዝ ካሚል ሸምሱን ማምሻውን አነጋግር ያለሁ ይህ ሰላት ያው እና ጥሪ በሁሉ መቅጣጫ ተላልፎ በድንገት አውሮፕላን አደጋ ለሞቱ ወገኖቻችን ሰላትላ እንዲሰገድ ጥሪ ተላልፈዋል። ብዙ መስጊዶች ላይ ተሰግደዋል። እኔ የምናባው መስጊድ ላይ ግን የኔ ራሴ የሚያሳ ይደርጉ በሁሉ መስጊዶች ላይ ተካሂደው አንዳንድ የእነዚህ እዚህ የሟች ቤተሰቦች በተለይ የታወቁት የአብራሪዎቹ ሁለቱ አብራሪዎችን ሙስሊሞች መሆናቸው የእነሱ ጓደኞች እና እነሱ ቤተሰቦች በተለያየ አቅጣጫ ሁን እዚህ ልጆቻችንን ወንድሞቻችንን በአካል አግኝተው ጀናዛቸው ላይ ወይም ሬሳቸው ላይ መስገድ ስላልቻለን ቢያንስ ልናደርግላቸው የምንችለው ነገር የሚባል አለ። ሰው ለምሳሌ ሩቅ ሀገር ሆኖ በቀጥታ በጀናዛ ላይ ወይም በሬሳ ላይ መስገድ ካልቻለ የሩቅ ሰላት ወይም በሩቅ ሟች ላይ የሚዘገድ የሰላት ስነስርአት አለ። ለምሳሌ በተለይም ማለት ነው፣ ሶሻል ሚዲያ ስተላለፍ ያው በይለቱ እኔ ድርጌ ስንማረሳችች ኹጥባ ኹጥባ ማለት የጅማ ደስኩር ማለት ነው። ሰው ከዚህ ምን ይማራል? ከእንዲህ አይነት አደጋ፣ በየቦታው የሚከሰቱ አደጋዎች ሰው ምን መማር አለበት የሚለውን ትምህርት አስተምሬ ሰላቱን ጅማ ከሰገርኩም በኋላ እነዚህ የሟቾች ላይ እንድን ሰግድ ብሉም በማምራት ራት ያሰገድኩ ማለት ነው። የኢትዮጵያ አየር መንገድ የቀድሞ ሠራተኞች ቨርጂኒያ በሚገኘው የኢትዮጵያውያን ልማት ማኅበረሰብ ድርጅት ውስጥ ለመጪዎቹ ሁለት ሰዓታት የሚቆይ የሐዘንና የጸሎት ሥነ ሥርዓት እያካሄዱ ነው ከአስተባባሪዎቿ አንዷ የሆኑትን ወይዘሮ ክበበ ጌራ ወርቅን ከጥቂት ደቂቃዎች በፊት አግኝቻለሁ። ፕሮግራሙ የተዘጋጀው በአጠቃላይ በቀድሞ የአየር መንገድ ሰራተኞች ነው። የሚኖረው ፕሮግራም የሃይማኖት አባቶች አሉ። ከኦርቶዶክስ፣ ከሙስሊም እና ከፕሮቴስታንት የሃይማኖት አባቶች ታይተናል። ሌላ ያው አጭር የህይወት ታሪክ ይኖራል። ከዛ በተጨማሪ ግጥሞች ይኖሩናል። አንድ ሶስት አራት ግጥሞች ይኖሩናል። ጸሎት ይደረጋል እና የሚናገሩ ሰዎች ይኖራሉ። አንደኛው የኢትዮጵያ ኮሚኒቲ የኢትዮጵያ ማህበረሰብ በአርሊንግተን ዳይሬክተር ዶክተር ፀሐዬ ንግግር ያደርጋሉ። ከዛም የአየር መንገዱ ሰራተኞች ንግግር ያደርጋሉ። የሻማ ስነስርዓት አለን። ጸሎት ተደርጎ ከወደቀው አይሮፕላን ውስጥ የተገኙት ሁለት መረጃ መዝጋቢ ሳጥኖች ለፈረንሳይ ባለሙያዎች ከተሰጡ በኋላ አንዱን ከፍተው መረጃውን ማቃዳት መቻላቸውን ተናግረዋል። የተገኘው መረጃ ቅጂም ለኢትዮጵያው የምርመራ ቢሮ ዛሬ መሰጠቱን ፈረንሳውያኑ መርማሪዎች ተናግረዋል። የማጣራቱ ሥራ ዛሬ መቀጠሉ ቢታወቅም እስካሁን የወጣ ዝርዝር መረጃ የለም። አድማጮች፣ ፕሮግራማችን ወደ መደበኛው ጊዜ ይመለሳል። ከኢትዮጵያ አየር መንገድ የቀድሞ የረዥም ዓመታት አብራሪ ጋር የተደረገ ውይይት። ቢሾፍቱ ላይ በደረሰው የአውሮፕላን አደጋ እጅግ እያዘኑ መሆናቸውን ከገለጹ ኢትዮጵያውያንና የአየር መንገዱ ቤተሰቦች መካከል ካፒቴን አንተሁነኝ ሞገስን በአደጋው ማግስት አነጋግረናቸው ነበር። ካፒቴን አንተሁነኝ ልጆቼንና ጓደኞቼን አጣሁ እያሉ ነበር። የመረረ ሐዘን ውስጥ መሆናቸውን የተናገሩት ሰለሞን አባተ ከካፒቴን አንተሆነኝ ጋር የኢትዮጵያ አየር መንገድንና በረራን በአጠቃላይ የሚመለከቱ ሌሎች ጉዳዮችን አንስቶ በስፋት ተወያይተዋል። ቀጥሎ ይቀርባል። ካፕተን አንተ ሁነኝ በኢትዮጵያ አየር መንገድ ውስጥ ለምን ያህል ጊዜ አገልግለዋል? በምን በምን ደረጃዎች አገልግለዋል? እኔ በብዙ አመት አገልግያለሁ። ለሰላሳ ዘጠኝ አመት ነው ያገለገሉት። በአስራ ዘጠኝ መቶ ሰማንያ አመተ ምህረት ነው አየር መንገድ ጆይን ያደረኩት፣ በአውሮፓ አቆጣጠር በአውሮፓ አቆጣጠር እና በሁለት ሺ አስራ ሰባት ህዳር አካባቢ ጨርሼ ወጥቻለሁኝ። የዛሬ አመት አካባቢ ማለት ነው። በጡረታ ነው የወጡት? ጡረታ ነው የወጣ ምን ምን ሰርተዋል ኢትዮጵያ አየር መንገድ ውስጥ ምን ምን ሀላፊነቶች ነበሩት አየር መንገድ ከታች እስከ ላይ ነበርኩ ለዚህ ሁሉ አመት የደምሌ ዲስትሪ ነበር የዶሜስቲክ የምንበርበት አውሮፕላን እና እዛ ነበር የሀገር ውስጥ በረራው የሚበረረው ከዛ ጀምሮ እስካሁን እስከ ሌተስ አውሮፕላኖች ድረስ በር ያለ በጣም ብዙ ናቸው፣ እና እግዚአብሔር ይመስገን። አሁን ግን ወጥቼ የምሰማው ወርስማ በጣም በጣም ዘገነነኝ ነው የምነግርሽ። በጣም አዝኛለሁ። በጣም አንዳንዶቹን እስቲ ይጥቀሱልኝ እርስዎ ካበረሯቸው አይሮፕላኖች፣ ከግዝፈታቸውም አኳያ ከውስብስብነታቸውም አኳያ ዲዚትሪ አልኩ። ከዚያ ቀጥሎ ሴቨንቲን ሴቨን ኦ ሴቨን የሚባሉ ነበሩ። ሴቨን ኦ ሴቨን የተኳቸው ከዚያ በፊት አራት ሞተር የነበራቸው እና ኢትዮጵያን ላይን ሰቨንቲን የመንገደኛ ሰቨን ኦ ሰቨንን ካርጎ አድርጎ ይጠቀም ነበረ። እነሱን ፍላይት ኢንጂነር ሆኛለሁ፣ እነሱ ላይ ኮፓይለት ሆኛለሁ። ከዚያ በኋላ ደግሞ ዳሽ ሲክስ የምትባል ትንሽ አውሮፕላን ነሷ ካፕቴን ሆኜ ነበር። እንደገና ደግሞ ኤቲአር ፎርቲቱ የምትባል የኤውሮፒያን ሜድ ኤርክራፍት አውሮፕላን ነበረች። እሷም የሀገር ውስጥ በረራ ኤቲአር ፎርቲቱን ታውቃታለህ? አሁን በሀገር ውስጥ በረራ ላይ የነበረች አርባ ሁለት አርባ ሁለት ኤቲአር ፎርቲቱ የተባለችው አርባ ሁለት ስለምትይኝ ነው። ግን እስከ አምሳ ሁለት ይይዙም ነበሩ። ከዛ ደግሞ ኤቲአር ሰቨንቲ ቱ የሚባሉ ደግሞ ነበሩ። እኛ አላመጣናቸውም። ሰባ ሁለት እና ከዛ በላይ የሚይዙ ማለት ነው። ብዙ ጊዜ ግሪኮች ይበሯቸዋል። እነርሱ እነዚህ የፈረንሳይ ጀቶች ናቸው። የፈረንሳይ ናቸው። ከዛ ቀጥሎ ሰቨን ትሪ ሰቨን ቱ ሀንድሬድ የሚባል ነበር። የሰቨን ትሪ ሰቨን በጣም ኦልድ ታይፕ ነው። ሰቨን ትሪ ሰቨን አሁን አድቫንስድ የሆነ ሀንድረድ ናይን ሀንድረድ እያለ እንደውም ኤይት ሀንድረድ ማክስ ምናምን እያለ መጥቶ አሁን ኦልሞስት ሰቨን ፋይቭ ሰቨን እና ሰቨን ሲክስ ሰቨንን የሚተካ አይነት አውሮፕላን ሆኖ ነው። እንግዲህ ይሄኛው በጣም አድቫንስ የሆነው ሰቨን ትሪ ሰቨን ነው ያሁን ክራሽ ያደረገ እና እኔ ከዛ ከሰቨን ትሪ ሰቨን ቱ ሀንድረድ እንደገና ወደ ሰቨን ሲክስ ሰቨን ሰቨን ፋይቭ ሰቨን ካፕቴን፣ እነሱ እነሱን አድርጌ ሁ ግዳጅን ተወጥቼ ጨርሻለሁ። ነው ምን አሁን ምን እየሰሩ ነው? አሁን ጡረታን እያጣጣምኩ ነው። በጣም ጥሩ ነው። እንግዲህ ካፕቴን፣ አንተ ሁነኝ የኢትዮጵያ አየር መንገድን ሁሉንም ወጣ ገባውን ሊያውቁ ይችላሉ ከሚባሉ ሰዎች አንዱ እርስዎ ሆኖት በሁሉም ዘርፍና ይበሩ በነበረበት ጊዜ ከጥገና ጋር በተያያዘ ከአይሮፕላኖቹ እየዘመኑ መሄድ ጋር በተያያዘ የሚያድርቦት ስጋት አልነበረም? አየር መንገዱ በአጭር ጊዜ ውስጥ ትልቅ እድገት ለማሳየት የሞከረበት ጊዜ ነበርኩ። መጨረሻው አካባቢ በተለይ ልወጣ ትንሽ ጊዜ ሲጠራይ ለምሳሌ አስር አመት የአስራ አምስት አመት ምናምን እያለ ሲሄድ በጣም ፍጥነቱ፣ የእድገት ፍጥነቱ ከነበረኝ በተለይ እድሜ ትንሽ በዛ ያለ ስለሆነ ሊያስፈራኝ ይችላል። ምክንያቱም ሁልጊዜ ጉሮሮ የሚውጠውን እጅ መጥነዋል ይባላል። እና ከምትችለው በላይ አድጋለሁ ስትል ዊሪ ቲዩ ሊበዛ ይችላል። ኦፍ ኮርስ እና ለእኔ እንደ ወጣቶች ያንን እድገት ይህና ለአክሴፕት ማላረግበት ጊዜ አለ ኦፍኮርስ። ግን ወጣቶች ደግሞ አክሴፕት አድርገውት ይኸው እዚህ ደርሰዋል። እድገቱ በጣም ከባድ ነው። የአየር መንገዱ ይሄ የሚሉት ከራሱ አቅም አኳያ ነው እያሉ ያሉት ወይስ አየር መንገዱ ከአቅሙ በላይ እየሮጠ ነው እያደግ የተንሰራፋ ነው ነው እያሉኝ ያሉት? እኔ አልነበረም እናወራው ስለ አየር መንገዱ አደለም እኮ። ግልጽ ለማድረግ ፈልጌ ነው። እና ምንድን ነው በጣም ፍጥነቱ ከባድ ነበረ የእድገቱ ፍጥነት እና ፍሊቱ እየበዛ ሄደ፣ ሰው እየበዛ ሄደ። ከጥቂት ጊዜ በፊት እኮ የኢትዮጵያ አየር መንገድ አጠቃላይ ሰራተኛው ብዛቱ አምስት ሺ ብቻ ነበር። አሁን ወደ አስራ ስድስት አስራ ሰባት ሺ ሳይደርስ አይቀርም ሜቢ መዛ በላይ ሊሆን ይችላል። ይሄ ቀላል አይምሰልም። በጣም ከባድ እድገት ነው። እኛ አምስት ስድስት አውሮፕላን ነበር የምናውቀው አሁን መቶ ወይም ከዛ በላይ ሊሆን ይችላል እና ያ እድገት ደስ ይላል። በጣም ነው ደስ የሚለው ግን ለእንደኛ አይነት ፖሊሽ ትንሽ ከባድ ነበረ እና አሁን ያ እድገት ደግሞ ያመጣው ስህተት ብዙም ያለ አይመስለኝም ያው ቴክኖሎጂ አደግ ካላደግ ፌል ካረገ ቴክኖሎጂው ፌል ያደርጋል። እና አሁን የሚመስለኝ እኔ የእድገቱ ምክንያት አይመስለኝም ይሄ የአውሮፕላኑ አደጋውም ሆነ ምን፣ ግን እድገቱ ከነበርኩበት ስታዩ አስፈሪ ነበር። ከካፕተን አንተ ሁነኝ ሞገስ ጋር ያደረግነው ውይይት ቀጣይ ክፍል በነገው ምሽት ይቀጥላል። አመሰግናቸዋለሁኝ ለዛሬው ሙሉውን ከዌብሳይታችንና ከፌስቡክ ገጻችን ያዳምጡ። ተከታዩም ዝግጅት ቀደም ሲል ካደመጣችኋቸው ቅንብሮች ጋር የተያያዘ ነው። ኢቲ 302 ላይ ከደረሰው አደጋ ጋር ተያይዞ ኬንያም እንደዚሁ ብዙ ጉዳት ከደረሰባቸው ሀገሮች መካከል አንዷ ነች። 32 ዜጎቿ ናቸው ያለቁባት። እንደዚሁም ወደዛው ደግሞ ለሌላ ስብሰባም ይሄዱ የነበሩ የተባበሩት መንግስታት ድርጅት ሰራተኞች፣ ሌሎችም ብዙ መንገደኞች እንደዚሁ ጉባኤ ነበር እና ለዛ ጉባኤ ለማዘጋጀት በተለይ ከፈረንሳይ መንግስትና ከዓለም ባንክ ጋር በመተባበር እዛ ናይሮቢ ውስጥ የተዘጋጀ ሐሙስ ለት ነው እንደውም የተካሄደው ከትላንት በስቲያ። ያንንም ጉባኤ ለማዘጋጀት የሄዱ ዘጠኝ የፈረንሳይ ዜግነት ያላቸው ሞተዋል ና እነሱም ሰራተኞች አሉበት እና እና ኬንያ ብዙውን ጉዳት ካስተናገዱት ሀገሮች አንዷ ነች። ኬንያ ውስጥ አዲሱ የኢትዮጵያ አምባሳደር መለስ አለም ይገኛሉ። ጽዮን አንቺ ነሽ ያነጋገርሻቸው አቶ መለስን፣ ሌሎችም እንደዚሁ ያነጋገርሻቸው ሰዎች አሉ እና ስቲል አንቺ ልልቀቅ አሁን አየሩ። አዎ ሰለሞን በጣም አመሰግናለሁ። እንግዲህ አቶ መለስ አለም የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ ነበሩ። ወደ ነገራችን ላይ አቶ መለስ ኬንያን በደንብ ያውቋታል። ምክንያቱም እዚያው ሚኒስትር ነበሩ ኬንያ ውስጥ በኢትዮጵያ ኤምባሲ ውስጥ ይሰሩ ነበርና ወደ እሳቸው እንዳጋጣሚ ወደ እሳቸው የደወልኩት አዲስ የሹመት ደብዳቤ ይዘው ወደ ኬንያ አምርተው ነበርና ማክሰኞ ቀን ያም ደግሞ በኢትዮጵያ ውጭ ጉዳይ መስሪያ ቤት ፎቶ ተለጥፎ ነበር። ነጭ በነጭ ለብሰው ጭራ ይዘው ከኬንያው ፕሬዝዳንት ኡሁሩ ኬንያታ ይነጋገሩ ነበርና ይሄ ወቅት የሀዘን ወቅት ስለነበረ ኬንያዎችም ሰላሳ ሁለት ዜጎችን ያጡበት ስለነበረ እንዴት ነው በዚህ የሀዘን ጊዜ እንዴት ነው የኬንያ አዲስ የአምባሳደር ሹመትን ያስተናገዱት ብዬ ነበር የደወልኩላቸው በሐሙስ ምሽት ዝግጅታችን ትንሽ ቀን ጨብ አድርገን አሰምተናልና እሳቸው እንደው ምናሉ ከእናታቸው በተደወለላቸው የስልክ ጥሪ ምክንያት ለሁለት ሰዓት ለቀጣዩ በማሻገራቸው ምክንያት ህይወታቸው እንደተረፈ ገለጹልን። እንደው በአጠቃላይ ዜና ነው መልካም ዜና ነው። አምባሳደር መለስ በዚህ ሁኔታ ተረፉ። የናይጄሪያ ደግሞ አንድ አምባሳደር ሞተዋል፣ እዛው አውሮፕላን ላይ ሞተዋል። በጣም የሚገርመው ሌላ ደግሞ ትላንትና እንደዚሁ አንዲት እናት እንደውም ለብዙ ሰዎች ማስተማሪያ የሚሆን መልእክት የተናገረች ናት። በጣቢያችን ላይ ተላልፏል። እሷ ደግሞ ልጇ የሀያ ሰባት አመት ልጇ ወደ ኬንያ ወደ እሷ እንዲመጣ ትኬት ቆርጣ ልካለት ለቅዳሜ ነበር የተላከለት። ቅዳሜ ለት በማርፈዱ ምክንያት ትኬቱ ለእሁድ ተራዘመ እና እሁድ እዛ አውሮፕላን ውስጥ ገብቶ ህይወቱ አለፈ። እና እንደዚህ አይነት አጋጣሚዎች አሉ። እስቲ አቶ መለስ አለምንም ስለ እዚህ አውሮፕላንም ስለ ጭራውም ጠይቀናቸዋል እና የጭራ ዲፕሎማሲ አካሄጃለሁ ብለዋል። እስቲ እንኳን ከአደጋው አተረፉት አምባሳደር መለስ አለም እና እስቲ ወደ አንቺ እና ወደ እንዴት አተረፉት የሚለውን ጥያቄ አንስቼላቸዋለሁ። ከመልሳቸውን ጀምር። እንግዲህ በግል ጉዳይ ላይ ብዙም ዝርዝር መግባት አልፈልግም፣ ግን ካነሳሽው ዘንድ አጋጣሚ ሆኖ ይሄ ድር የተከሰተበት ቀን ነው። እኔም ኬንያ የመጣሁት በጠዋቱ አውሮፕላን ማለትም ችግር በገጠመው አውሮፕላን ለመሳፈር ፕሮግራም ጊዜ ስለ ሀገር ሄጄ እናቴንም ስላላየኋት አሁን ደግሞ ተልዕኮ ከሰጥቶኝ ሰው ሀገር ስለሆነ የሚሄደው መቼ እንደምመለስም በእርግጠኝነት ስለማላቅ፣ ወላጆቻችን ይላሉ መንገደኛ ነውን ነገር አያውቅም ይላሉ እና እኔም እዛ እንኳን መሄድ ሊያቅተኝ ዝንዲ ከምናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሽመኔ ወደ አዲስ አበባ መጥተዋል። እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው። እንግዲህ ያጋጣሚው ነው፣ እኔ የፈጣሪ ጉዳይ ነው። ከዚህ በፊት ብዙ ቦታ ሄጃለሁ። እንደዚህ አይነት አደጋ አታስቡም። አውሮፕላን ውስጥ ገባ፣ ትሳፈራለህ፣ ትሄዳለህ። ስለዚህ በሁለት ሰዓት ተራዘመ። የአምስት ሰዓት በረራ ላይ አውሮፕላን ከገባን በኋላ ችግር እንደደረሰ ሰማሁን። እውነት ለመናገር መደናገጤ አልቀረም። ቤተሰብ ከኔ ጋ ስለነበር አውሮፕላን አካባቢ የነበሩ አንዳንድ ሰዎች ቤተሰቦቻቸው ይደውሉላቸው ስለነበር አንዳንዶቹ ወርደዋል። አንሄድም በቃ በዚህ መስመር ብለው እርሶ ለምን አልወረዱም እንዴ ሲሆን እንዴት ወርዳለሁ? ለምን ወርዳለሁ? እኔ አብራራዋለሁ። ግን ማን እንዳለው ባላስታውስም ጀግና ሰው ማን ነው ቢሉ ፈሪ ይላሉ። እኔ አልፈራሁም፣ ወይም ቢያንስ ቢያንስ አልተደናገጥኩም ብል እውነቱን አልተናገርኩም ማለት ነው። ይሁን እንጂ እንዴት አድርጌ እወርዳለሁ? አንደኛ የዲፕሎማሲ ስራ እኮ ከወታደር ስራ ጋር ተቀራራቢ ነው። አገርህን በጣም አደገኛ በሆነ ሁኔታ ውስጥ የጸጥታ ሁኔታው ሳይቀር አሳሳቢ በሁኔታ ውስጥ የምታገለግልበት ሙያ ነው። በከፋ የጸጥታ ሁኔታ ውስጥ የሚያገለግሉ እኮ ኢትዮጵያን ዲፕሎማቶች አሉ። ፈንጅ በሚሰነዳበት ቦምብ በሚሰነዳበት እና ከኔ ከል ከነሱ የተለየ ነፍስ የለኝም። ሁለተኛ ትልቅ አገራዊ ተልዕኮ ሰጥቶኛል። ትልቅ ኃላፊነት ተጥሎብኛል ደብዳቤ ይዤ ሸብረክ ማለት አልችልም። የኢትዮጵያ ባንዲራ ይዤ አለው፣ የሀገሬን ባንዲራ ይዤ አለው። ሀገሬን ወክዬ ነው የሚሄደው፣ ይህንን ትልቅ ህዝብ ወክዬ ነው የሚሄደው። ይሄ መደበኛ ደብዳቤም አይደለም። የተለመደ አምባሳደር ሆኜ ስሹም የኢትዮጵያ አምባሳደር ሆኜ ቃለ መሐላ ፈጽም ያለ የሀገሬ ተወካይ ነኝ ብዬ አስባለሁ። ሆኜም በሁሉም አይነት ሁኔታ ውስጥ በሰላሙ በጸጥታውም ሰላም ባልሆነ ሁኔታውን ለማገልገል ቃል ገብቼ ማፈግፈግ አልችልም። የሀገር ኢትዮጵያ ወታደር ነው ብዬ ያሰባሉ። በግሌ ክብርት ፕሬዚዳንቷ ሳህለ ወርቅ ለኬንያው ፕሬዚደንት ሩቶ የጻፉትን ደብዳቤ ኮይዥ ያለው በእጅ ከምንም በላይ ሲሆን ልቤን የነካኝ ጓደኞቻቸውን ያጡ አብራሪዎች አሉ። እኛ የተቀመጥንበት አውሮፕላን ውስጥ ጓደኞቻቸውን ያጡ ስራቸው ላይ ያሉ ሆስቴሶች አሉ፣ የቴክኒክ ባለሙያዎች አሉ። እነሱ እዛ ተቀምጠው እኛ ወዴት ነው የምንሸሸው? እኔ ከእነሱ ትልቅ የተማርኩት ነገር ለሀገርህ ያለህን ፍቅር በመከራ ወቅት ከመስመርህ ያለመዛነፍን፣ በጽናት መቆምን ነው እና Elle est... que ትክክል አይመጣም። እኛ አውሮፕላኑ ተመሳሳይ ነበር ቦይንግ ሰባት ሰላሳ ሰባት ነበር ይመስለኛል፣ ሰባት ሰላሳ ሰባት ይመስለኛል፣ አሁን በእርግጠኝነት መናገር ባልችልም። ስለዚህ እኛ ኢትዮጵያውያኑ አውሮፕላኑን ጥለን ከወጣን ማን ነው እዛ ውስጥ የሚቀመጠው? እና በምንም አይነት የመውጣት ሀሳብ አልነበረኝም። ሌላ ተሳፋሪ ቢወጣም እኔ እዛው ቆሜ የተሰጠኝን ሀገራዊ ኃላፊነት ሀገራዊ ተልእኮ መፈጸም አለብኝ። በዚህ የከፋ ጊዜ ነው ናይሮቢ ኬንያ የገቡትና ኬንያ ደግሞ ሰላሳ ሁለት ዜጎቿን ያጣችበት የሀዘን ጊዜ በመሆኑ ምን አደረጋችሁ? በኤምባሲ በኩል ምን አከናወናችሁ? እዛ ከገቡ በኋላ አዲስ ኖት። በእርግጥ ግን ምን ምን አደረጋችሁ? እንግዲህ በኢፌድሪ ኤምባሲ በኩል ኬንያ በሚገኝ የኢትዮጵያ አየር መንገድ ቅርንጫፍ ስለዚህ በኩል በጋራ ለመስራት እየሞከረ ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ አዘን ተሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው ቀየር መንገድ የሚያዙት። የራሳቸውም ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተቀበውም ተጨንቀውም ነበር። ከፍተኛ የነሱ ሀገር የትራንስፖርት ሚኒስቴር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረው ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘ ዋንደኛው ጆሞ ኬንያታ አውሮፕላን ማረፊያም ጊዜያዊ ማዕከል ተቋቁሞ እንደዚሁ መረጃ መስጠት እንቅስቃሴ እየተደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም ኬንያውያንም አለ። እነሱን በየቤታቸው እየሄድን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ የደረስን የሐዘናቸው ተካፋይ ሆንን መጽናናትን እየተመኘንላቸው የኢትዮጵያ ሕዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይሄ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይሄን የምናደርገው ሲሆን ኬንያው ፕሬዚዳንት እሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ የውጭ ጉዳይ ሚኒስትር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታያል። ፎቶዎቹ እና ይህን ጉዳይ በተመለከተ የተነጋገራችሁት ነገር አለ ያሉት ነገር አለ። እንዲህ የሰላሳ ሁለት ዜጎችን እንዳጣ አንድ ሀገር መሪ እንግዲህ ነው የኬንያ የውጭ ጉዳይ ሚኒስቴር እኔ እንደምመጣ እሑድ ዕለት ያውቃሉ፣ እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ይኖር የሆን ወይ የሚል ጥያቄ ነበራቸው፣ እና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ አቀርብ ፕሬዚደንቱ እንኳን ከዚህ አደጋ ፈጣሪ ሰወረህ ብለው መልካም ምኞታቸውን ገልጸዋል። ይህ አደጋ በመከሰቱ ኬንያና ኬንያውያን ጥልቅ ሐዘን እንደተሰማቸው በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ ሁለቱ የሀገሮች ህዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውሀና ዘይት ሆነው የሚቆሙ የሚደጋገፉ፣ በጋራ የሚያዝኑ ህዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው። ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግረውኛል። በቆይታዬም አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችም አስፈላጊውን ድጋፍ እንደሚያደርጉ በነሱ በኩል ነግረውኛል። ክቡር ፕሬዚደንቱ ከዛ ጎን ለጎን እንግዲህ የታየ አንድ ፎቶ አለ። በማህበራዊ ሚዲያ ላይም ሲዟዞር አይቼዋለሁ እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ለብሰው ነው ያቀረቡትና እንደዚህ አይነት ሹመቶች ሲቀርቡ ታይተው አይታወቁምና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት? እንግዲህ ስለ መልካም አስተያየቱ አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል የሹመት ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ድሀ ያልሆነች ሀገር አለችም። በርካታ ባህሎች፣ ወጎች አሉ። ያንን ሌላው ዓለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየትና ውብ ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብስ ልብሱ ከመልበስ የተሻለ ነው ብዬ መግለያ ምን አለው። በተለይም ደግሞ እዛ ፎቶ ላይ አይተሽው እንደሆነ ሲሆን ጭራ ይዤ አለው ጭራ ኬንያ ፖለቲካ መሪዎች፣ በተለይም ኬንያታ ቤተሰቦች ስነንቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትም በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነንቦናውን ለማወቅ ጥረት አድርጌ ያለ ብዬ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ የሌሎች ስድስት ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች ፕሬዚዳንት ፕሬዚዳንት ኡሁሩ በርግጥ አቶ መለስ በእርግጥ ፎቶ ነው፣ ነገር ግን ፕሬዚዳንት ኡሁሩ ጭራውን እንደ መቀበል ነገር አድርገው ስታወሩ ይታያል። እና አጥንቻ አለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው። የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ አባት ጆሞ ኬንያታ ማለት ጆሞ ኬንያታና ከቀድሞ የኢትዮጵያ ንጉሥ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል። እነሱ በእንግሊዝኛው ዊዝደምና ዩኒቲ ያሳያል ብለው ያስባሉ። እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ ለአባቴ ቀዳማዊ ኃይለ ሥላሴ ሰጥተውታል። ይህም ደግሞ አንተ ኢትዮጵያ አምባሳደሮ ስጠኝ ሰጥኛለል። ይህ በደስታ ደስታውን አልችለውም። እንግዲህ ስጦታ ተደርጎ ይወሰድልኝ ልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁኝ፣ ወደ ቀኝም ወደ ግራ እንደዚህ ጭራውን እየሄዱ እየሳቁ እየቀለዱ ትንሽ የሳቅ ድባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ። አባቴ ከቀዳማዊ ሀይለስላሴ የተሰጣቸውን ጭራ እስከ የመጨረሻ ሕልፈተ ሕይወታቸው ድረስ ይዘውት ይሄዱ እንደነበረ፣ ከራስያቸው የማይጠፋ የግል ዕቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ስጠሪው እንደሆነ አላውቅም። ሲሆን ግን በወቅቱ ትልቅ ስሜት ፎቶ ታቀዋልና ይሄ ትክክል ነው። በኋላ ላይ እሳቸውም ጭራውን ለእኔ ሲመለሱብን እንግዲህ ሌላ ጊዜ በስጦታ መልክ መስቀት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳሚ ኃይለ ስላሴ እንደነበረ ሁሉ እግረ መንገድ አጫውተውኛል። በዚህ በታሪክም ቀደም ሲል በአንዳንድ ድርሳናት የሰፈረ ነው። ጆሞ ኬንያታ ሲያርፉ እሷም ብዙም አልቆይ ሞተች። በአንዳንድ ከቤተ መንግስቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ እሳቸው የቤቱ ባለቤት የሀገሬው በሪ ሲሞት ወዲያው ሞተች ብለው ያስባሉና። እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ የተረጋጋ ሰላማዊ ግንኙነት አለ። መልክዓ ምድር ብቻ ሳይሆን ህዝቦችም እንጋራለን። አሁን ባለው የኢትዮጵያ መንግስት አሁን ባለው በኬንያ መንግስት በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ፣ ማህበራዊ ግንኙነት የመመንዘር ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነስርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እሹ አለን። ብዙ ኢትዮጵያውያኖች ኬንያ ይኖራሉ። ናይሮቢ በስደት አሉ እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ። የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያዩ አደረጃጀት በሙያም በተለያየ ከነት አንጻር ኢትዮጵያውያን እንዲሰባሰቡ ቀደም ሲል ሲያደርግም የነበረ እንቅስቃሴ አለ። ከአመታት በፊት ኔ ጊዜ ስለነበርኩኝ እንደዚህም እነዚህ ስራዎች እኔም ታቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸው እንዲደግፉ ሐኪሞችን በተባበሩ መንግስታት ድርጅት ትምህርት ቤት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ በተባበሩ ኢትዮጵያውያን በዩኒ የአካባቢ ፕሮግራም ላይ በዩኤን ሀብታት የሚሰሩ እዚህ ባለው የተባበረ ሁኔታ ድርጅት ቤት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች አለም አቀፍ ድርጅቶች እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛ ውጭ ደግሞ በንግድ መስክ የተሰማሩ የተዋጣላቸው፣ የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርስቲ ያደረጉ ቃቸው ቀላል አይደለም። ወደ ሀገራቸው ሳይገውም እዚህ ሆነው ድጋፍ የሚያደርጉ አሉ። በስደት ሆነው ግን ስለ ሀገራቸው ሁሌ የሚጨነቁ የሚያስቡ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ የሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሃዊ ደመወዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አይደሉም ዜጎች ናቸው። ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ ያስባለሁ። እንግዲህ ጊዜ ይወጣል። እናመሰግናለን። አምባሳደር መለስ አለም መልካም የስራ ጊዜ ይሁንልዎት ብለን እኛም እንመኛለን። ይሆን እኔም አንቺ አመሰግናለው። እግዚአብሔር ስልም ለሀገራችን ሰላም እና መልካም ጊዜ ይመኛለሁ። የተከበራችሁ አድማጮች እንግዲህ እንደሰማችሁት በኢትዮጵያ አየር መንገድ የበረራ ቁጥር ኢቲ ሶስት መቶ ሁለት ላይ ባለፈው እሁድ ብልክ የዛሬ ሳምንት መሆኑ ነው በደረሰው አደጋ ላይ የተቀናበሩ ዝግጅቶችን ነው እስካሁን ድረስ የተከታተላችሁት። ግን ከማጠቃለላችን በፊት ወይዘሮ ሚልካ ይማም ይባላሉ። የ ሀያ ዘጠኝ አመቱ ወጣት እናት መልእክት ብናስገባ ይሄ በጣም ጠንከር ብለው ነው መልእክታቸውን ያስተላለፉት። ሀዘኔ ከባድ ነው ነገር ግን ይሄ አደጋ ለመላው ኢትዮጵያውያን ማስተማሪያ ሊሆን ይገባዋል ብለው ከወቅቱ ሁኔታ ጋር አያይዘው የተናገሩት ነገር አለና የኔ የእኔ የነዚህ ሰዎች ሞት ከመላው ዓለም የተሰበሰቡ ሰዎች አንድ ጉድጓድ ውስጥ ገብተው አፈር የሆኑበት አደጋ ነው። የኔም ልጅ እዛ ውስጥ አፈር ሆኗል እና ኢትዮጵያውያኖች በተለያየ መልኩ የኔ ነው፣ የኔ ነው፣ የኔ ነው በሚል ለሚፈጥሩት ጉዳይ ማስተማሪያ ቢሆን እሱ ነው መልእክቴ፣ ነበር ያሉት እና ለግጭቱም፣ ለውዝ ለሁሉም እንስማቸው። ውስጥ በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህንን ነገር ያደረገው እንዲሁን የኢትዮጵያን ህዝብ የሚሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬ ምን ያስባለሁ በቃ እኛ ነገ ከነገ ወዲያ በቃ ዋስትና የለንም በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለው ይመስለኛል በዚህ ውስጥ እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሁነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂውን ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ እቺ የምንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑረ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው በቃ ምን አለ ትምህርት ቢሆነንስ፣ በቃ ከዚህ ብንማርስ። እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እቺው ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች፣ ካፈራ አናልፍም በቃ በስጋ ከዛ እንግዲህ። እኔ አንድ አንድ አማኝ ብናገር ከዛ ያለፈ ሕይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው ዓለም ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር ነው የምፈልገው። ሰሞኑ የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆን እንድንተው። አሁን ይሄ እንኳን አናውቅም። አሁን አሁን ይሄ እኮ ልጄ ጠዋት አዋድቷል ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም። በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩ ራሱ ምን እንዲመጣብኝ እንደሚችል እኔ አላውቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነን ምሳሌ ትቶ ማለፍ መቻል፣ ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው። መቼም ሲሆን ይሄ ትልቅ ብልህነት ትልቅ ጥንካሬን ይጠይቃል። በዚህ ሁኔታ ውስጥ ሆኖ እንደዚህ አይነት መልእክት ማስተላለፍ በእውነትም ለብዙዎች ትምህርት ይሆናል። የተፈጠረው ሁኔታ ብቻ ሳይሆን የእኚህ እናት መልእክትና ጥንካሬ ጭምር ትምህርት ይሆናል ብዬ አምናለሁኝ። የምትጋርኝ ይመስለኛል። አዎ እጋራለሁ፣ እጋራለሁ። ሰለሞን፣ ከጥላሁን ገሰሰ ጋር እንተዋቸው አድማጮቻችን። ሞት እንኳን ጨክኖ በሚለው ወስዶ i'll be man የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና፣ እኔም ሰሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም ብደናደሩ